ሰላም ጤና ይስጥልኝ የጋቢና ቪ አድማጮች፣ የእሁድ ምሽት ህዳር 5 2014 ዓ ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። የደንገረመው መርሃ ግብሩን በመምራት ተከታዩን ግማሽ ሰዓት ከእናንተ ጋር የሚቆይ ይሆናል። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መልሳችሁ ብትሰማቸው መልካም ይሆናሉ ያልናቸውን ወጣት ተኮር ርዕሶች ይዘናል። አብራችሁን ሁኑ። በእሁድ ህዳር 5 2014 ዓ ም የመረጥ ናቸው ሁለት ጥንቅሮች በከፍተኛ የትምህርት ተቋማት ላይ ያተኩራሉ። የመጀመሪያው ዘገባችን በህክምና ትምህርት ቤት ውስጥ ስላለ የወጣትነትና የትምህርት ሂደት ያስቃኘናል። እንደሚከተለው ተጠናቅሯል። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባትና ስምንት ዓመታትን ያሳልፋሉ። በነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረዥም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ ዓመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የሕክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ የመጨረሻ ዓመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ሕክምና እንደገባች እንዴት አስረዳለች። እኔ አፍረተኛ ክፍል ያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁኝ እንደዚህ የሚለው ላይ ነው አትኩሮቴ የነበረው እና በሰአቱ ህክምና ወይም ኢንጂኒሪንግ እንደዚህ የመሳሰሉ ሳይሆን አጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪንስ አድርጌ ለሰዎችን ደግሞ መርዳት ይችላለ የሚለው ነው ነበር። በአንድነት የከፍ ማድረግ የፈለኩት ወይም አትኩሮት መስጠት የፈለኩት ነው። እንደ አጋጣሚ ሆነ፣ ያው ህክምናም የገድ ጦርት ተፈተንኩ እንደዛም ደግሞ አለፍኩኝ እና ያው ወደፊ እንድገባሁ ማለት ነው። መጀመሪያ ዓመት ህክምና ውስጥ ትምህርት ቤት የገባንበት ጊዜ እኛ ትምህርት ቤት ከፕሪኒየር ኮርሶች አይጀምርም እና ቀጥታ ወደ አንደኛ ዓመት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ፣ የፊዚዮሎጂ እንደዚህ ነት ያሰሩ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው። እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት መጽት ትንሽ ድንግር የማድረግ ነገር ነበረ ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ሲመዘኘት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱ ሰብጀክት ማታዊን በደንብ አድርጎ አንበቦ ተረድቶ ለከተማ ዝግጅት ላይ ነው በዋነኝነት አትኩሮት ብናደርገ የነበረው ና ትንሽ ይሄ ከሌሎች ጋር መታወቁ ና ጊዜ የሚወስድ ነገር እንደሆነ ነበር። የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል። በእርግጥ እኔ ከየጀምሮ ሐኪም መሆን ህልም አልነበረኝም። ግን እንዴት ነው ፓይለት የመሆን ፍላጎት ነበረኝ። ከዛ ቁመቴም ስለፈራሁኝ፣ ከዛ ነው ወደ ህክምና ሰወርግነት ላይ ውጤቱ ስለነበረኝ የቀየርኩት ቁመቴ ነው። ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፈው አልመሰለኝም። ፊዚካል ኤክዛሚኔሽኑን የፓይለቲንግ እና እሱን ፍራቻ፣ ከሱ የሚሻለው ከሱ ቀጥሎ የሚሻለው ይህ በመሆኑ ወደዚህ ይገባል። የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተናና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የህክምና ዘ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል። በእርግጥ እኔ የመከረኝ ሰው አልነበረም ዩኒቨርሲቲ ይሄን ይመስላል፣ ሕክምና ትምህርት ይሄን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አላገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድ ነው ከሁለተኛ ደረጃ ለየት ይችላል። መግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት ትምህርቱ በራሱ እና ሀይስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን እዚህ ስትመጪ ማለት እንደዛ አይነት ትምህርት አይደለም የሚጠብቁሽ ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኝ አንቺ እንደምታስቢው ውጤቶች ላሳመጭ ብቻ ያለሽ እና እነሱን ነገር አዳፍ ማድረግ በጣም ከብቶ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ በህክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለች ኮንታክት ይሆናሉ። ይሄ ቃል ፈተና የሚባል አለ፣ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ብዙም ባነካካ ወዶት ፌርነት ይጎለዋል። ሲትራ ኑረዲን በበኩሏ ያለፉት ስድስት ዓመታት በትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዲህ ትገልጻለች። በሕክምና ሰባት ዓመት ትምህርቱ ሲከፋፈል የመጀመሪያ ሁለት ዓመት የፕሪክሊኒካል በሚለው ነው የሚከፋፈለው፣ እና አንደኛ ሁለተኛ ዓመት ብዙ ትምህርት በትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆናል በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የር በምንገባበት ጊዜ እና ሆስፒታል በምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰቶን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው። እና ከክሊኒካል የር እና ፕሪ ክሊኒካል የር በሚባሉት መካከል ላይ ይሄ ክሊኒካል የር በጣም የተሻለ ሆኖ አግኝቼዋለሁ። የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርጎት እያሳዩት፣ ይህን ያመኛል እንደዚህ አይነት ስሜት ይሰማኛል ያል እንደሚመጣበት የተማሪ እንደመጣንበት ጊዜ በጣም ደስ የሚል ሆነ። ፕራክቲካል እያየናቸው ይመስለኛል ና በጣም ደስ ሲል ነበረ እየጨመር እውቀታችንን እየጨመረ ለሚመጣበት ጊዜ ደግሞ ለታማሚዎቻችን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ የሆነ እንደመጣ ነው የሚመስለው። ሲትራ የሁለተኛ ደረጃ ተማሪዎች የሕክምና ሳይንስን ከመምረጣቸው በፊት ሊያውቃቸው ይገባሉ የምትላቸውን ነገሮች ትገልጻለች። ብዙ ሰዎች የሕክምና ትምህርትን ቀድሞዋ ባህልስ ደረጃ ወይም በዚህ ሰዎች ለሌሎች ሰዎች ሲመክሩ በሚሰማቸው ወይም በተመከቡትም አዎ፣ ይቻላል። ምንም አይቻል ነገር የለም። ያው ጎበዝ ተማሪዎች ናችሁ የተችሉት አላችሁ፣ እንደዚህ እንደዚህ የሚታሰሉት ነገሮች ይነሳሉ። እኔ ግን አንድ እንደ ሀይስኩል ተማሪ ሆነው ቢነገረኝ ደስ ይለኛል። እንደ ሞባይ ስን ስኩል ተማሪዎች መናገር እፈልጋለሁ የሚለው ነገር በዋነኝነት ህክምናን እውነት እፈልገዋለሁ። ያ ለምንድን ነው የሚመርጣው? የሚስብቁ ነኛ ይችላለሁ ያምንሰባት አመት ጊዜ አሳልፌ እዛ ባለን ቆይታን የምችለውን ያክል ተምሮ መውጣት ዝግጁ ነኝ ወይ ይሻለኛል ወይ? ከሌሎች የዚ የተሻሉ አማራጮች አሉኝ ወይ? በኋላ ላይ ስንዴት አሁን በተለይ በአሁኑ ጊዜ ያለው ወይም ጊዜ የስራ የማግኘት አኳያለ ዝግጁ ነኝ ወይ የሚለውን ሙሉን አገልግሎ መሆን ይኖርበታል። የተሟላ ጥናት መደረግ አለበት ሚሉ አስበ ሲትራና ዳግማዊ። ምንም እንኳን የሕክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ ዳግማዊ። የራሱን ተሞክሮ እንዲህ ያስረዳል። እውነቱን ለመናገር ሕክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆነው አሁን እኔ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንትስ አሶሲዬሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ። በራሴ እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን በጥር ላይ ነበረ። እኔ በራሴን በራሴ እና ጊዜ አጠቃቀም እስካለ ድረስ ጊዜ ሁልጊዜ አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል። እጅግ ብዙ የሕክምና ተማሪዎች ስራ አጥ እየሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱን ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል። የስራ ፈጠራ ማሰብ እስካሁን ይህን እንደዚህ አይነት ፈጥሬ ይሰራለሁ ብዬ ሳይሆን ከተምሮ፣ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ ዓለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራም ቦታዎች ያሉም ህክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ቀኑን ሙሉሙሉ እየተነበበ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከህክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደ ራሴ የማስበው አሁን ሀገሪቷ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ የሚሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተም ከጓደኞቻችን ጋር ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች ሁላችንም በተለይ አሁን እንደ መጨረሻ ምክክልና ተማሪ ብዙ ጊዜ አሁን ዲስካስ የምናደርጋቸው የምንወያይበት ጉዳዮች ናቸው ሁሉም ሰው የሚጠይቀን አሁን በአሁን ኢትዮጵያችን ያ በሀገራችን ያለው ሁኔታ ብዙ ተስፋ የሚሰጥ እና ትንሽ ቅር የሚያሰኝ ነገር ነው ሰባት አመት ተምረን ከወጣን በኋላ ያው ስራ ማግኘት አለመቻል ወይም ደግሞ በተማርንበት ሰዎች ማገልገል አለመቻል፣ በጣም የብዙዎቻችን የሚያሳስበንና ስንወያዩ በተደጋጋሚ የሚያመሳቸው ነገሮች ነው። ይቻል በዛው ልክ ያው ሕክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮችን ማለት ከትምህርት ውጭ የሆኑትን ሌሎች ይህም ቢያመሳት ጊዜ ወይም አንዳንድ ጊዜም ደግሞ ያው ኢንትረስቶችን ሳችንም ባለማወቅ

ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሬሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን፣ ኦኬ ይሄ እንደዚህ ነገር እንደዚህ ነው በስናተ ሊችላል ብለን ለሚስባቸው ነገሮች መፍትሄ ወደ መፈለግም እንድን አድርጎናል ማድርጎናል ብዬ አስባለሁኝ። እና እኔ በበኩሌ ከዚህ የፊትም ኢንትረስቴድ ከነበርኩባቸው ነገሮች ውስጥ ህክምናን ኳሊቲ የህክምና ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያው ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚህ የቀድሞ ሄልት ፕሪቨንሽኖች በዚህ ላይ ለመስራት ነው እቅድ ኢትዮጵያን አጠቃላይ ዚ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ተቋም ወይም ወደ ጤና ተቋም በሚመጡበት ጊዜ ሊገጥማቸው የሚችሉትን ችግሮችን ተስተያግል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልት መስጠት እንችላለን የሚለው ላይ በመጪው አመታቶች ላይ ልፋት እንፈልጋው ከዚያም በተጨማሪም ደግሞ ወራል የህፃናት ህክምና ኢትዮጵያ ውስጥ በየአመቱ ከህክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ። Jego every day men a we still ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶ ይቀጥላል። ተከታዩን ዘገባ ደግሞ እናስተዋውቃችሁ። ወጣትነትና የከፍተኛ ትምህርት ቤት ህይወት አስደሳች ቢሆኑም የዛኑ ያህል ግን የራሳቸውን የሆነ ጥያቄና ፈተናን ይዘው የሚመጡ ጉዳዮች ናቸው። በአብዛኛው ወጣቶች በከፍተኛ የትምህርት ተቋማት ውስጥ መደበኛ ትምህርት ላይ የሚያተኩሩ ሲሆን፣ ለሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ደግሞ ከስነተዋልዶ ጋር ተያይዞ ጥንቃቄ በጎደለው ግንኙነት የተነሳት ሴት ተማሪዎች ለብዙ አይነት ችግሮች ይጋለጣሉ። ለዚህ መፍትሄ ይሆን ዘንድ በዲላ ዩኒቨርሲቲ ዲኬቲ ኢትዮጵያ ዜሮ ፕላን የተሰኘ መርሃ ግብር ቀርጾ እየተንቀሳቀሰ ይገኛል። በዚህ ዙሪያ ያጠናቀር ነው ከዘገባ ቀጥሎ ይቀርባል። ወጣቶች የአስራ ሁለተኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ፣ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥሟቸው ነገሮች ሀገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዲያስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረቱን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ። የዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል በመከላከል ተማሪዎችንም ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠናያ ነው። ይዚህ ስመነሻ ያገኘ ነው፣ ዓለም ኤድስ ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱ ስተሚስምቶ አሉ ዜና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ ዓላማና ግብ ያለው የፕሮጀክት መጣሪያ ስም ነው። ስነ ተዋልዶንና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም፣ የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ። እንደ መሰረታዊ ናቸው ብለው የሚያነሳቸው በጥንቃቄ የጎደለው የወቅት ያልጠበቀ የሴት ግንኙነት፣ ያን ተከትሎ የሚመጣ ለኤችአይቪ ኤድስ እና ሌሎች አባላዘር በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች በሰው ላይ ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህን ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ግን የተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ ቀጥታ እኛ አዋቂዎች፣ እሱ ደግሞ ሰሚዎች የሚበዙበት አይነት አካሄድ ለማስተማር፣ ለማሰልጠም ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራልን አየ ነው። ከዛ በኋላ ምክንያቱም በጊዜ እንቅስቃሴያቸው ውስጥ ተማሪዎች ችግር አለባቸው። ስለዚህ ለችግራቸው መስ ለናሳያቸው ወሰጣቸው ይገባል የሚል ስለ ነበረ በኋላ ላይ ግን ይህ እንደማይሰራ ስናቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚያ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው የምን አይነት መልክ ብንነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨመቀ ውጤት ነው እንግዲህ አውሮፕላን የወደደው በዩኒቨርሲቲ ውስጥ በዜሮ ፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዚዳንትነት ያገለገለችው ወጣት ቢታኒያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ እንዲተጋገዙ፣ እንዲሁም ስለ ትምህርት ውጤት፣ ስለ ሕይወት ክህሎት እንዲያውቁ ረድቶናል ትላለች። በጣም ደስ የሚለው ነገር የነበረው በትማማችነት ነበረ ነበረ ነበር። ስንደክም የምንደረታታ ነበረ አንዳችን አንዳችን ጥንካሬ እናውቅ ነበር እና ሰርቶፊት ነበር አብረን በጣም ደስ የሚል ቆይታ ነበር። ያሳልት ነው እና በጣም ሰተን ነበር ለብዙ ነገራችን ለራሳችን፣ አልፎ ደግሞ አጠገባቸው አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ምንም አይነት ይዝነት እንደሌለ በመሀላችን የመጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና

ይህንን እንዳልሰባቸው የምናሰባቸው ነገሮች ነበሩ። በጣም ብዙ ና ልክ እንደ እንደ እሷ ሁሉ የቀድሞው የዜሮፕላን አባል ና የአሁኗ የሌላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች። ዜሮ ፕላን መርሃ ግብር የሚካሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበና ያው በየአመቱ ብዛቱን ጨምረዋል። ግን መጀመሪያ ሲያገኘው ሳቢና ማራኪ ነበር እና ከመጀመሪያው መርሃ ግብር በኋላ በጣም እየተሳኩ መጣፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ ነው፣ በአባልነት ሳነል ጊዜ ከዛ በኋላ አስተባባሪ ሁኔም ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ሶስተኛ ትምህርት ተቋም ስትገቢ፣ ሌላ የህይወት ምራፍ ነው የሚጀምሩ እና ያንን የህይወት ምዕራፍ ጀምሪ የማወጉጆች ይኖራል። ሁሉም ነገር ደግሞ በአንድ አታውቂም እና የሆነ ምስክል ግብ ያለ ና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ። በደንብም ብርት ብሎልሽ ነገሮች አታውቂም ወይም ደግሞ ጭልምም አይለብሽም የሆነ ነገር እንደሚያስፈልግሽ የሆነ ነገር ለሆነ ነገር እየታገልሽ እንደሆነ ታውቂያለሽ ግን ምን እንደሆነ ላታውቂ ያለሽ ና ያንን መርሃ ግብር ተቀላጭ ግን ህልሜን እያስፋለገ ህልሜን አግኝቼ ደግሞ

በቀጥታ የሚሳተፉባቸው እንዲሁም የማማክር አቻላቻ ምክክር መጠን እንትናለን አቻዎቻችንን እናማክራለን። አቻዎቻችን ደግሞ እኛን ያማክሩናል። ከዚ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ። ጉዳዮች እናስፈጽማለን። አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። Yeah. <laughs> የተከበራችሁ አድማጮቻችን፣ የእሁድ ምሽት የጋቢና ቬ መሰናዶው እዚህ ላይ ተጠናቀቀ። የደንገረመው መርሃ ግብሩን በመምራት አብሬያችሁ ቆይቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶው እንገናኛለን። በዚሁ እንሰናበታለን። ደናደሩ

Yeah, I'm not a man. I'm It's <laughs>